አድራሽ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ምሕረቱ የማያልቅ የዘላለም አምላክ እግዚአብሔር ጌታችን ነው። በዚህን ጊዜ ደግሞ ከቃሉ ማዕድ ሊመግበን አንድ ላይ ሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። ዛሬም ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ተመልክተን እንጨርሳለን ማለት ነው። ትምህርቱን እንግዲህ የኦሪት ዘፍጥረት መጽሐፍ ጥናታችን በዚህኛው ፕሮግራማችን ማለትም በዛሬው ምሽት ያበቃል ማለት ነው። እግዚአብሔር አምላካችን ከመጀመሪያው እስከ መጨረሻው ድረስ አዎ፣ በጌታ መንፈስ ቅዱስ አስተማሪነት የእግዚአብሔርን ድንቅ ሥራ እያየን ለዚህች ምሽት ደግሞ በክተናል። እግዚአብሔር እነሆ ከእኔና ከእናንተ አንዳች ነገርን ሳይደብቅ ሁሉንም ነገር ገላልጦ አስተምሮናል። እግዚአብሔር ከቃሉ ማድፊት ፈጽሞ አልሰወረንም። ምሕረቱን እንዳበዛልን ፍቅሩንም እንዳሰፋልን አሁንም እንኖራለን፣ ነገም እንቀጥላለን። የእግዚአብሔር ምሕረት ማለቂያ የለውምና I'm not happy. Can't tell you the saddle, the simadrasi. Can't tell you the saddle, the simadrasi. Can't tell you the saddle, we <laughs> እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ወንድማችን ሳሙኤል በዚህ ዝማሬ ስላገለገለን ቀሪውን የሕይወት ዘመኑን አገልግሎቱንም እግዚአብሔር ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አባታችን እግዚአብሔር አምላካችን እናመሰግናለን፣ እንወድሃለን። በእውነት በምሕረትህ ባትታደገን በምሕረትህም ደግሞ ባትመለከተንና ባታድነን ኖሮ የጠፋን የተቅበዘበዝን፣ በጠላት ምግር ሥር ተረግጠን በቀረን ነበረ። ዛሬም ደግሞ ነፃ የወጣችው ነፍስ አንተን ታመሰግንሃለች፣ አንተን ከፍ ከፍ ታደርጋለች። ሃሌሉያ! እግዚአብሔር ሆይ በዚህ ሰዓት ደግሞ በመካከላችን በክብርህ በግርማ ተገልጠህ ይህንን ቃልህን እንድትናገረንና እንድታስተምረን እንለምንሃለን። የሚኖረንን ጊዜ ሁሉ ከመጀመሪያው እስከ መጨረሻው አንተ ምራ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ውድ አድማጮቼ፣ ባለፈው ምሽት ክፍለ ጊዜ ጥናታችን ያዕቆብ በረከትና ትንቢትን አንድ በአንድ ስንመለከት ነበረ። ለሮቤል የተሰጠው የትንቢት ቃል፣ ለስሞንና ለሌዊ የተሰጠውን የትንቢት ቃል፣ እንዲሁም ደግሞ ለይሁዳ የተሰጠውን የትንቢት ቃል ተመልክተናል። አለፍ ብለን ደግሞ ወደ መጨረሻ ላይ ለዛብሎን፣ ለይሳኮርም የተሰጠውን የትንቢት ቃል ተመልክተን ነበረ። ዛሬ ደግሞ ለዳን የተሰጠውን ትንቢት እንመለከታለን። እና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ 49 ከቁጥር 16 እስከ 18 ያለውን ተመልከቱ። እንዲህ ይላል ዳን በወገኑ ይፈርዳል ከእስራኤል ነገድ እንደ አንዱ ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድም እንደ ቀንዳም እባብ ፈረሱን ከሰኮናው ይነክሳል፣ ፈረሰኛም ወደ ኋላው ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ ሲል ይናገራል። ዳን ከእግዚአብሔር ዘንድ ደህንነትን የሚፈልግ የእግዚአብሔር ሕዝብ ነው፣ ምክንያቱም በአመፃ ተግባር ይታወቃልና። ይህንንም መጽሐፍ ቅዱስ ውስጥ እንመለከታለን። ከቁጥር ዐሥራ ዘጠኝ ደግሞ ለጋድ የተሰጠውን ትንቢት ነው የምንመለከተው። ጋድን ዘማቾች ይዘምቱበታል እርሱ ግን ተከታትሎ ይዘምትባቸዋል ይላል። ይህም በሰሜኑ የእስራኤል ክፍል የሰፈረ ሌላ ሕዝብ ነው። በአገላለጽም ከዳን እስከ ቤርሳቤ ይባላል። ይህም ከመልካ ምድራዊ አሰፋፈሩ ጋር የተሳሰረ ነገር ነው። ለአሴርና ለንፍታሌም የተሰጠውን የትንቢት ቃል ደግሞ የምናገኘው በቁጥር ሀያና ሀያ አንድ ነው የአሴር እንጀራው ወፍራም ነው ለነገሥታቱም ደስ የሚያሰኝ መብልን ይሰጣል ንፍታሌም የተፈታ ሚዳቋ ነው መልካም ቃልን ይሰጣል ይላል ከዚህ በፊት እንደ ተጠቀሰው የእስራኤል ሕዝብ በዐሥራ ሁለት ነገዶች ተከፋፍሎ ሲጠና ነገዱ በሙሉ ከአንድ ሰው መውጣቱና አንድ ባሪ መያዙ አስደናቂ ነገር ያደርገዋል። በቁጥር 2 ሁለት ላይ ደግሞ ለዮሴፍ የተሰጠውን ትንቢት እንመለከታለን። ቁጥር 2 ሁለትን ተመልከቱም። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጥር ላይ ያድጋሉ ይላል ዮሴፍ የከናንን ምድር ለቆ ወደ ግብፅ ሲወርድ ለእግዚአብሔር ያው ምስክር ሆኖ ነበር። ሁለቱ ልጆቹ ምናሴና ኤፍሬም ቀጥሎ በሚመጣው ታሪክ ውስጥ በሰማርያ ምድር የሰፈሩ ነበሩ። ይህም በክርስቶስ ጊዜ የአዛብ ግዛት ስለ ነበረ ለምስክርነት የተመረጠ ሰፊ ቦታ ነው። ኢየሱስም በዚያ ስፍራ አገልግሎቱን በዮሐንስ ወንጌል ምዕራፍ አራት እንደ ሰጠ እንመለከታለን። ከቁጥር 23 እስከ 5 ያለውን ተመልከቱ። ከዮሴፍ የተገኙት ሁለት ነገዶች ኤፍሬምና ምናሴ እጅግ ታዋቂና አስፈላጊ ነገዶች እንደነበሩ እንመለከታለን። የእስራኤል መከፋፈል እንኳን ከእነርሱ የተነሣ ነበረ። ቁጥር በዚህ ክፍል ደግሞ ያዕቆብ ሁለቱን የዮሴፍ ልጆች ከእስራኤል አምላክ ጋር አስተሳስሮ ሊያኖር ይፈልግ እንደነበረ እናገኛለን። ነገር ግን ኤፍሬም እስራኤልን ወደ ጣዖት አምልኮ መርቶ ነበረ። ሮብዓም እስራኤልን ወደ አመፅና ወደ ጣዖት አምልኮ ሲመራ በመጽሐፍ ቅዱስ ውስጥ እናያለን። ያዕቆብ ግን በመጨረሻዎቹ ዘመናት ዮሴፍንና የዮሴፍን ልጆች ወደ አምላካቸው ለመሰብሰብ ሲጥር ይታያል። ለቢንያም የተሰጠውን የትንቢት ቃል ደግሞ ከቁጥር ሃያ ሰባት እንመለከታለን። እናንብበው። ቁጥር ሃያ ሰባትን ተመልከቱ። ቢንያም ነጣቂ ተኩላ ነው የበዘበዘውን በጠዋት ይበላል፣ የማረከውንም በማታ ይካፈላል ይላል። ለቢንያም የተሰጠው ትንቢት በይዘቱ እንግዳ ነው። ቢንያም ከይሁዳ ጋር የሚያገናኙት ብዙ ነገሮች አሉ። እስራኤልም ለሁለት ሲከፈል ቢንያም ከይሁዳ ጋር ተመሳሳይ አቋም ነበረው። የቢንያም ነገድ ከዳዊት ቤትም ጋር ራሱን የለየ ወገን ነው። እስቲ አሁን ደግሞ ቀጠል አድርገን ከቁጥር 29 የያዕቆብ ሞትና የመጨረሻዎቹን ቃላት አንድ ላይ እንመለከታለን። ቁጥር 29 እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ። በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም፣ በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት ይላል። እስከ ቁጥር ሰላሳ ያለውን ተመልከቱ። ያዕቆብ ሞት ወገኖቼ የነገሮች ሁሉ መጨረሻ አልነበረም። በሞቱም ከአባቶቹ ጋር በአንድነት አርፏል። በዚያች ምድር እስከ ትንሣኤ ሙታን ድረስም ይቆያል። ያዕቆብ የቤተሰቡን ታሪክ በሚገባ ያውቃል። ታሪኩን በጽሑፍ ሳይሆን በአፈ ታሪክ ብቻ በደንብ ይዞት ወይም ተገንዝቦትም ነበረ። እስቲ ቁጥር 31 ናለፍ ብለን እኔ እንዲህ ይላል። አብርሃምና ሚስቱ ሣራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ሊያን እቀበርኳት ይላል ያዕቆብ። ምንም እንኳን ራሔልን የሚያፈቅራት እጅግ የሚወዳትም ቢሆን ቀብሩ ግን ከሊያ ጋር ሆኖ ነበር። ያም በትንሣኤ ቀን ያዕቆብ የእግዚአብሔር ቃል ኪዳን ፍጻሜ በዐይኖቹ እንዲያይ ያደርገዋል። ቁጥር 32ና 33ን ተመልክተን የዚህን የምዕራፍ አርባ ዘጠኝን ትምህርት እናጠናቅቃለን። እርሻውና በእርሷ ላይ ያለችውን ዋሻ ከኬጢ ልጆች የተገዙ ናቸው ። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይላል። ወዳጆቼ ያዕቆብ በሕይወቱ የሥጋ ሰው ነበር። ከመወለዱ ጀምሮ ክብርን በሥጋ ትግል ለማግኘት ይፈልጋል ይጥራልም። የወንድሙንም ተረከዝ ይዞ መወለዱ ስሙ የራሱ የያዕቆብን ባህሪ ይገልጣል። ያገኘውን ሁሉ የሚይዝና ሁልጊዜ ቀዳሚ ለመሆን የሚፈልግ ሰው ነው። አጭር መንገድን የሚፈልግ ሰው ነው። አቋራጭን መንገድ ለመጓዝ የሚፈልግ ሰው ነው። በወጣትነቱም ያዕቆብ ከአምላኩ ጋር ከመጣበቅ ይልቅ ነገሮችን በኀይሉና በጉልበቱ ለማድረግ የሚፈልግ ሰው ነበር። የሚፈልገውን ሁሉ ያዕቆብ በራሱ ጊዜ በራሱ ኃይልና በራሱ ጥረት የሚያገኝ ይመስለው ነበረ። ያዕቆብ ከአምላኩ ጋር በጵንኤል በተገናኘበት ጊዜ አንካሳ ሆኖ ነበር። ስለዚህም ያዕቆብ በትር የግድ መጠቀም ነበረበት። ከመሞቱ በፊትም ያቺኑ በትር ተደግፎ ይታያል። ያዕቆብ በትሩን ጥሎ አልጋ ላይ መውጣትና ወደ አምላኩ የመሰብሰብ ጊዜ መጣለት። በሕይወቱ ዘመን ሁሉ ረጅም ጉዞ የተጓዘ ሰው ነበር። ያዕቆብ በመጨረሻም ጊዜ መጪውን ዘመን በእምነት እያየ በአምላኩ እጃረፈ። ዕብራውያን ምዕራፍ 11 ቁጥር 13 እንዲህ ይላል ዕብራውያን ምዕራፍ ዐሥራ አንድ ቁጥር ዐሥራ ሦስትን እስቲ ተመልክተን ትምህርታችንን እንደመድማለን። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቆ ነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ ይለናል። እንግዲህ ወገኖቼ እዚህ ከኦሪት ዘፍጥረት ምዕራፍ አርባ ዘጠኝ እግዚአብሔር አምላካችን ድንቅን ነገር በእውነት አስተምሮናል። አንድ ሰው ማለፍ የሚገባውን ምዕራፍ እንዴት እንደሆነ ከያዕቆብ ሕይወት ከመጀመሪያ እስከ መጨረሻው ተመልክተናል። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። በቀሪ ሳታችን ደግሞ የኦሪት ዘፍጥረት ምዕራፍ አምሳን ትምህርት አብረን አንድ ላይ እንመለከታለን። በዚህ ምዕራፍ ውስጥ ልብን የሚነኩ የሐዘንና የሞት ታሪኮች ተመዝግበው እናገኛለን። በተለይም ምዕራፉ በያዕቆብና በዮሴፍ ሞትና ቀብር ላይ ሲያተኩር እንመለከታለን። በዘፍጥረት መጽሐፍ ውስጥ ሞት ትልቅ ትርጉምና ስፍራ እንዳለው መመልከት አስቸጋሪ አይሆንም። ዘፍጥረት ምዕራፍ ሁለት ቁጥር ዐሥራ ሰባትን በኋላ ተመልከቱ። ኦሪት ዘፍጥረት ምዕራፍ ሁለት ቁጥር አስራ ሰባት ጳውሎስም ይህንም በመልእክት ውስጥ ሲያተኩርበትና ሲያስነብበን ማስተዋል ይቻላል። ሮሜ ምዕራፍ አምስት ቁጥር አስራ ሁለትን ተመልከቱ። ሮሜ ምዕራፍ አምስት ቁጥር አስራ ሁለት እንዲህ ይላል፣ ስለዚህም ምክንያት ኀጢአት በአንድ ሰው ወደ ዓለም ገባ፣ በኀጢአትም ሞት፣ እንደዚሁም ሁሉ ኀጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። የዘፍጥረት መጽሐፍ ሲጀምር የሰውና የእግዚአብሔርን ውሎ በኤደን ገነት ውስጥ ካስቀመጠ በኋላ በመጨረሻ ምዕራፉ ውስጥ ግን ሰውና ሥጋው በመቃብር ጎዳና ላይ መሆኑን አሳይቶ ያበቃል። ይህ ታላቅ ቲያትር ይመስላል። ወገኖቼ የሰው ልጅ ሕይወት ታላቅ ቲያትር ነውና በሁሉ ደረጃ ውስጥ ግን የእግዚአብሔር ታማኝነት ሳይጠቀስ የታለፈበት ወቅት አልነበረም። ከቁጥር አንድ ኦሪት ዘፍጥረት ምዕራፍ 50 ቁጥር 1 ያዕቆብ በከናን መቀበሩን እንመለከታለን። ኦሪት ዘፍጥረት ምዕራፍ 50 ቁጥር 1 እንዲህ ይላል፤ ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ ያለቀሰ፣ ሳመውም ይላል። ይህንን ክፍል ሁላችንም ስናነብ ሆዳችን በውስጣችን ሳይላወሳ አይቀርም። ይህ ክፍል ዮሴፍ በአባቱ ሞት ባዘን ክፉኛ መመታቱን ያሳየናል። ቁጥር ሁለትን እስቲ ያለፍ ብለን እንመልከት። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ፣ ባለመድኃኒቶችም እስራኤልን በሽቱ አሹት ይላል። በግብፃውያን ወግና ባህል መሠረት የሙታንን አስከሬን አድርቀው የማቆየት ልማድ አለ ይህ በግብፅ የተለመደ ስለነበረ ዮሴፍ የአባቱ አስከሬን በዚሁ የአስከሬን ማድረቂያ እንዲደርቅና ለብዙ ጊዜያት መቆየት እንዲችል የግብፅ ባለመድኃኒቶችን አዘዘ። ይህን የደረቀ አስከሬን ወደ ከብሮን ለመውሰድ ከግምት ያለፈ ታሪካዊ እምነቶች አሉ። እኔም ይህን ሐሳብ እደግፈዋለሁ። መጽሐፉን እያነበብን ሁላችን ያዕቆብ በአባቶቹ መቃብር ስፍራ መቀበር እንደሚፈልግ ባለፉት ምዕራፎች ውስጥ ተመልክተናል። ይህም ያዕቆብ ምድራዊ ተስፋ ብቻ ስለነበረው በትንሣኤ ሙታን ከአባቶች ጋር በአንድነት ከአንድ ስፍራ ለመነሳት ፍላጎት ነበረው። ይህ ሰው ከእስራኤላውያን ተለይቶ በባዕድ ምድር ከሙታን መነሳት አልፈለገም። ይልቁንም ከራሱ ምድር ከራሱ ሕዝብ ጋር ከሙታን መነሳት አብዝቶ አጥብቆም ይሻ ነበረ። ስለዚህም ለልጁ ምን አለው? ከአባቶቼ ጋር ወስደ አንድ ላይ ቅበረኝ ሲል ልጁም ደግሞ ይህንኑ እንደሚፈጽም ቃል ሲገባለት ከዚህ ቀደም መመልከታችን የሚታወስ ነው። እስቲ ቁጥር ሦስትን ፈጠን ብለን እናንብብ። አርባ ቀንም ፈጸሙለት፣ የሽቱ መደረጊያ ወራት እንደዚሁ ይፈጸማልና የግብፅም ሰዎች ሰባ ቀን አለቀሱለት ይላል። እነዚህ ሰዎች የያዕቆብን አስከሬን በማቆያና በማድረቂያ ሲያሻሹትና ሲሰሩት ለአርባ ቀናት ያክል ከቆዩ በኋላ የማድረቂያው ሥራ ተጠናቀቀ። በእነዚህ ቀናት የግብፅ ሕዝብ የያዕቆብ ሞት ሐዘን ተካፋይ ሆኖ ነበረ። የግብፃውያን ሐዘን በቅድስናና የዮሴፍ አባት በመሆን የታወቀው የአገር ሽማግሌ ያዕቆብ በሞት መሌቱ እጅግ አሳዝኗቸው ነበረ። በዚያን ወቅት ያዕቆብም ሩጫውንና ትግሉን የጨረሰ የእግዚአብሔር ቅዱስ ሆኖ ይኖር ነበረ። ከቁጥር አራት እስከ ሰባት ያለውን ተመልከቱ። የግብፅ ሕዝብ ለያዕቆብ የነበረውን ከበሬታ የምንመለከተው በሐዘን መግለጫ ሥነ ሥርዓት ወቅት ካሳዩት ተሳትፎ ነው። ከቁጥር አራት እስከ ሰባት ያለውን ተመልከቱ። የሐዘን ሥነ ሥርዓቱ ለአርባ ቀናት ያክል ቆየ። ሥርዐተ ቀብሩ በኬብሮን የሚፈጸም ስለነበረ ጉዞው ከግብፅ አገር እስከ ከነአን ድረስ የሚያስኬድ ነበር። ይህ በዓለም ላይ ረጅም ጊዜ የወሰደ ትልቅ ያዘን ሥነ ሥርዐት ነበረ። ቁጥር ስምንትን እስቲ እናንብብ። የዮሴፍም ቤተሰቦች ሁሉ ወንድሞቹም፣ የአባቱም ቤተሰቦች ወጡ፣ ልጆቻቸውንና በጎቻቸውን ከብቶቻቸውን ብቻ በጌሴም ተዉ ይላል የእስራኤል ልጆች ሁላቸው ግብፅን ለቀው ወደ ከነአን ያዕቆብን ለመቅበር በተዘጋጁበትና በተንቀሳቀሱበት ጊዜ ወደ ግብፅ እንደገና ላይ መለሱ ይችላሉ የሚለው ፍርሃት ወደ ፈርዖን ጆሮ መድረስዋ አልቀረም። ምክንያቱም እስራኤላውያኑ ብላቴኖቻቸውንና ከብቶቻቸውን ትተው እንዲሄዱ ጠይቆ ነበርና፣ በተለይም ዮሴፍን ማጣት ከቶ አይፈልግምና። ከቁጥር ዘጠኝ እስከ አስራ ሦስት ያለውን ደሞኒ ከቁጥር ዘጠኝ እስከ አስራ ሦስት ሰረገሎችም ፈረሰኞችም ከእርሱ ጋር ወጡ። ሰራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ለቅሶም አለቀሱለት። ለአባቱም ሰባት ቀን ለቅሶ አደረገለት፣ ካለ በኋላ ቀጠል ሊያደርግና፣ በዚያች ምድር የሚኖሩ የከነአን ሰዎችም በአጣድ አውድማ የሆነውን ለቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ልቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ምጽራይም ብሎ ጠሩት። እሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከናን ምድር አጓዙት፣ ባለ ሁለት ክፍል በሆነች ዋሻም ቀበሩት። እርሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊ ከኤፍሮን ከእርሻው ጋር የገዛት ዋሻ ናት ይላል ወገኖቼ። በሌላ በኩል ደግሞ ያዕቆብ በሞተበት ወቅት ከራሔል ጋር በአንድ ስፍራ ለመቀበሩ ብዙዎችን ያስደነቀ ታሪክ ነው። ምክንያቱም በቤቴልሔም የተቀበረችው ራሔል የመቃብሯ ስፍራ ከያዕቆብ የመቃብር ስፍራ ብዙ የማይርቅ ነበርና፣ ያዕቆብ ግን አብርሃም ለቀብር ሲል ገዝቶ ባዘጋጀው ስፍራ ከአባቶቹ ጋር በአንድ ስፍራ የመቀበር ፍላጎት ነበረው። ይህም በምድሪቱ ውስጥ ለመቆየት ስለሆነ እንደዚያው ተከናወነ። ሁሉም የትንሣኤ የተስፋ ነበራቸውና አንድ ላይ ይሰባሰቡ ነበር። ከቁጥር 14 እስከ 17 ያለውን ተመልከቱ። ያዕቆብ ወደ ሞት በቀረበ ጊዜ ዮሴፍን የሸጡ ወንድሞች ሁሉ ተሰብስበው ያዕቆብ ሞት ለቤተሰቡ አደጋ ሊሆን እንደሚችል ገልጸው ነበር። የነበራቸው ትልቁ ፍርሃትም ዮሴፍ ይበቀለናል፣ ቁጭቱንም ሁሉ ይወጣብናል የሚል ነበር። ዮሴፍ ግን ይህን እንደማያደርግ አባታቸው ያዕቆብ ለልጆቹ ከመግለጹም በተጨማሪ ዮሴፍም ደግሞ እንደማይበቀላቸው በንባ ነበረ ያረጋገጠላቸው። በዚሁ መሠረት በአንድ ወቅት ዮሴፍን ከጥላቻ የተነሣ ዐይንህን ላፈር ያሉት ወንድሞቹ በእርሱ ላይ የፈጸሙት በደል ጸጽቶአቸው ሲናዘዙ በዚሁ በዘፍጥረት ምዕራፍ አምሳ ቁጥር አሥራ ስምንት ውስጥ ተገልጾ እንመለከታለን። በተደጋጋሚ የመስገጃቸው ትንቢት በዮሴፍና በወንድሞቹ መካከል ይፈጸም ነበረ። ኦሪት ዘፍጥረት ምዕራፍ 50 ቁጥር 19ን ተመልከቱ። እንዲህ ይላል ዮሴፍም አላቸው አትፍሩ እኔ በእግዚአብሔር ፈንታነኝን ሲል ይናገራቸዋል። ዮሴፍ በነገር ሁሉ ክብሩን ለእግዚአብሔር ይሰጥ ነበረ። በተለይም ይህንን የመጽሐፍ ክፍል መመልከት ያስፈልጋል። ቁጥር 20 እናንተ ክፉ ነገርን አሰባችሁብኝ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ይላቸዋል። ወገኖቼ ሁልጊዜ የእግዚአብሔርን ሐሳብ በማወቅ ለመራመድ በሕይወታችን ውስጥ ብዙ ጥያቄዎችን ማድረግ ተገቢ ነው። እግዚአብሔር በሕይወታችን ላይ አንዳንድ ነገሮች እንዲመጡ ሲፈቅድ የነገሮቹን መከሰት መፍቀዱ ብዙዎችን ያስደንቅ ወይም ያሳዝን ይሆናል በሰዎች ሕይወት የሚፈጠሩ ወይም የሚከሰቱ ደግም ሆኑ ክፉ ነገሮች ሁሉ የእግዚአብሔርን ሐሳብ ወደ ፍጻሜ ለማምጣት ይሆናልና በጥንቃቄ ማስተዋሉ ለእኔና ለእናንተ ይረባል። ዘፍጥረት ምዕራፍ 50 ከቁጥር 21 እስከ 23 ያለውን እናንብብ። እኔ እናንተንና ልጆቻችሁን እመግባችኋለሁ። አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱም ቤተሰብ። ዮሴፍም መቶ አስር ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ ሦስት ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ ይላል። የዮሴፍ መሞትና በግብፅ መቀበርን ደግሞ የሚያወሳን ቀጥሎ ያለው ከቁጥር 24 እስከ 26 ያለው ክፍል ነው። እስቲና አንብበው። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ። እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ፣ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በመቶ ዐሥር ዓመት ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ይላል። ውድ አድማጮቼ፣ ይህ የዘፍጥረት መጽሐፍ አጨራረስ የሚያስገርም ጎን አለው። በተለይም እግዚአብሔር ሰማይንና ምድርን ፈጥሮ ሰውን በኤደን ገነት ካኖረ በኋላ ኀጢአት ወደ ሰው መግባቱ የሰው ልጅ ታሪክ በሞት እንዲደመደም አድርጎታል። ዮሴፍ ልክ እንደ አባቱ ወደ ከነአን ለቀብራ ለመወሰዱ ሌላ የሚያስገርም ታሪክ ነው። ይሁን እንጂ ግብፃውያን ይህ ይሆን ዘንድ ፈቃደኞች አለመሆናቸው እጅግ ግልጽ ነው። ምክንያቱም ዮሴፍ በግብፅ ታሪክ ውስጥ ታላቅ ስፍራ ከነበራቸው ታላላቅ ሰዎች መካከል ዋነኛ ስለ ነበረ ነው። ዮሴፍ በሌላ ምድር እንዲቀበር የሚፈቅድ የግብፅ ዜጋና መንግሥት አልነበረም። በዮሴፍ ስም ሐውልት እንደሚሠሩ መገመት አዳጋች አይደለም። ዮሴፍ ግን ልክ እንደ አባቶቹ የትንሣኤ ተስፋ ስለ ነበረውና በትንሣኤ ጊዜም በከነአን መሆን ስለሚፈልግ ከዚህ በወጣችሁ ዕለት አጥንቴን ጥላችሁ እንዳትሄዱ ብሎ ሲማጸን እንመለከታለን። ለእስራኤላውያን ከነአን የዘላለም ርስት ተደርጋ ስለምትወሰድ ሁሉ ሰው እዚያ መቀበር ይሻል፣ ወይም ደግሞ ይፈልጋል። በዕብራውያን መጽሐፍ ይህ ለዮሴፍ የእምነት ንግግር ተደርጎ ከመወሰዱም በላይ የእምነት ሰውነት ተሰጥቶታል። ዕብራውያን ምዕራፍ 11 ቁጥር 22 እንዲህ ይላል። ዕብራውያን ምዕራፍ 11 ቁጥር ሃያ ሁለትን እስቲ እንመልከት። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው ይላል። እጅግ የሚገርም ነው። በኦሪት ዘጸአት ምዕራፍ አሥራ ሦስት ላይም እግዚአብሔር የዮሴፍን ምኞት እንዳሟላና ዮሴፍንም በእስራኤላውያን ፊት እንዳከበረው እንመለከታለን። ይህም ከግብፅ ምድር የወጡ እስራኤላውያን ከብዙ ምዕት ዓመታት በኋላ የዮሴፍን አጽሞች ይዘው በመውጣታቸው ነበረ። እግዚአብሔር ቃሉን የሚፈጽም አምላክ ነው። ለመጻተኞች ብቻቸውን ላሉ ተስፋ ለቆረጡ ሁሉ እግዚአብሔር አጽናኝ ነው። ከዚህ ትምህርት ወገኖቼ፣ ማለትም ከኦሪት ዘፍጥረት መጽሐፍ እግዚአብሔር አምላካችን ታላላቅ ቁም ነገሮችን አስተምሮናል፣ ድንቅ ነገሮችንም እንድንመለከት በእውነት ረድቶናል። አስጀምሮ ላስጨረሰን ለልዑል እግዚአብሔር አምላካችን ምስጋናን እንሰዋለን። ክብር ለስሙ ይሁን። የዛሬው ትምህርታችን እንግዲህ እዚህ ላይ ያበቃል።

Nei verðum í verðla. Ya leu te tzvayi Ni ta'en tzvayi un nevichayi N'cham tzer tzer ragi ta'a d'varsal N'gerad gertok ena belashe A la tiz de gergita'a